ደራሲና ጋዜጠኛ ሰናይ ገብረ መድኅን በቅርቡ ከኤርትራ ማስታወሻ በሚል የመጀመሪያውን ቅጽ ናሳትመሃል። ወደ መጽሐፉ ዝርዝር ጭብጥ ጉዳዮች ከመግባታችን በፊት ኢትዮጵያ ውስጥ በነበርክበት ጊዜ ፖለቲካዊ ተሳትፎዎች ነበሩህ በከፍተኛ ደረጃ፣ እንደዚሁም ከኢትዮጵያ ኤርትራውያኖች ወደ አገራቸው እንዲመለሱ በተባለበት ወቅት ለስደት ከተደረጉት ወይም ወደ ኤርትራ እንዲሄዱ ከተደረጉት እንዱነ አስራ አምስት ዓመታት ያህል በጋዜጠኝነት ሙያ አገልግለሃል። በአጭሩ ኢትዮጵያ ውስጥ በነበርክበት ጊዜ ስለነበሩ ፖለቲካዊ አስተዋጽኦዎች ለምን አናነሳም? በጣም አመሰግናለሁ የኤስቢኤስ ጣቢያ ጋዜጠኛ ካሳሁን ለተሰጠኝ እድል። ተወልጄ ያደግኩት ኢትዮጵያ ውስጥ ነው። ከአባቴ ከኤርትራ ይወለዳል፣ እናቴ ከኢትዮጵያ ትወለዳለች። እድገቴም ውለቴም ኢትዮጵያ ነው። የሁለተኛ ደረጃ ትምህርቴን አጠናቅቄ ከፍተኛ ትምህርት ሊሸጋገር በተዘጋጀበት ጊዜ በሰሜን ኢትዮጵያ የነበረው የፖለቲካ እንቅስቃሴ እየተጧጧፈ የመጣበት ሁኔታ ነበር እና ያኔ የነበረኝ የፖለቲካ ስሜት በስነ ጽሁፎች ገልጽ ነበር፣ በግጥሞች አጋጣሚ። ደግሞ ያው ያደግኩበትም አካባቢ ወሎ ቅርብ የሆኑ የፖለቲካ እንቅስቃሴዎች ይካሄዱ ነበረ። የህወሓትና የሄዴንን የትጥቅ ትግል የምንሰማበት ነበር። ይሰራበት ከነበረው የኢትዮ ኩራርሻ ልማት ድርጅት ለዓመት ረፍት ወደ ደሴ እንደተመለስኩኝ ትግሉ በጣም ወደ መሀል ሀገር የሚዘልቅበት አጋጣሚ ነው የነበረው የሰማናዎቹ መጨረሻ ላይ። ስለዚህ የኢህዴንን የኢህአዴግን የትጥቅ ትግል መቀላቀል ምርጫ የነበረ ብቸኛ የነበረው የመሬት ላይ በተግባር የፖለቲካ እንቅስቃሴ እና የትግል እንቅስቃሴ አድርግ የነበረው ድርጅት እሱም ስለነበረ በኢህአዴግ ውስጥ በአጭር ጊዜ ውስጥ ከወታደራዊ ስልጠና በኋላ ክፍለ ሕዝብና ካድሬ ነው የሆንኩት ከወረዳ ዞን ከዛ በኋላም የአፋር ክልል ፖለቲካ አስተዳደር ውስጥ ሰርቻ ያለው ደርግ ከተደመሰሰ በኋላም የነበሩት ጊዜያቶችም ተመሳሳይ የሰላም አረጋጋት፣ የሸንጎ እንደዚህ እንደዚህ የመሳሰሉት ነገሮች ላይ የፖለቲካ እንቅስቃሴ ሳትዌን ያደረግኩ በነበረበት ሁኔታ ላይ በኢህአዴግ ውስጥ አንዳንድ ሁኔታዎች መታየት ጀመሩ። ከእነዚህም ውስጥ አንዱ ደግሞ ሄደን ውስጥ የነበርን ታጋዮች በተለያዩ ምክንያቶች ችግሮች ያጋጥሙ ጀመር የትምክተኝነት ዋት ላይ ተዛባ የፖለቲካ አመለካከት አላችሁ የሚል የተለያዩ ምክንያቶች እየተሰጡ እኔ ብቻ ሳልሆነም በጣም ብዙ የሄዴን ታቂያዎች ከድርጅቱ እንዲባረሩ ተደረጉ፣ እንዲታገዱ ተደረጉ። ይህ በጣም አሳዛኝ ጋጣሚ ነበረ። እኔ አሁንም ደግም የሚገልጸው ሄዴንን የማዳከም ሴራ ነበር ብዬ ነው ገልጸው ታሪክ ይገልጸዋል ወደፊት። ለህወሓትም ለሄዴንም ጠቃሚ አልነበረም። በተከታታይ ሁኔታዎች በሄዴን ውስጥ ተከተሉ። የጠቅላይ ሚኒስትር ታምራት ላይኔ መወገድ እኔም ሆንኩ አብዛኛው የሄዴን ታጋዮች የማንቀበለው ጉዳይ ነበረ። ምክንያቱም ተምራት ከስድስት ወር በፊት እንዲወገድ ከመወሰን በፊት በአዋሳው ኢህአዴግ ጉባኤ በሙሉ ድምፅ የተመረጠ ምንም አይነት እንከን እንዳልነበረበት የተገለጸበት ሁኔታ ነበር። ግን ከስድስት ወር በኋላ እንደዚህ አይነት ነገሮች መፈጸሟቸው እንደ ማንኛውም ሄዴን ታጋይ እጅ ያስከፋኝ ነበር። ከዛም ባሻገርም የድርጅቱን ዋና ጸሐፊ ማስወገድ የሚችለው የድርጅቱ ጠቅላላ ጉባኤ እንጂ አዲስ አበባ ወይም ደሴ የተቀመጠው የኢህዴን ማዕከላዊ ኮሚቴ አለም ሊያስወግደው የሚገባው። በነገራችን ላይ ይህ አሰራር አብዛኛዎቹን የኢህዴን ታጋዮች በየቦታው በወረዳ በዞን በክልል የማባረር ሂደት ሲካሄድ ከድርጅቱ ህገ ደንብ ውጪ የተካሄደ ነበረ። ከድርጅቱ ህገ ደንብ ውጪ ከበስተጀርባ ሌሎች የሚመሩት ሁኔታ ነው የነበረው። ስለዚህ ሁኔታ እንደ ማንኛውም እንደ አብዛኛው በሺዎች የሚቆጠሩ የኢህዴን ታጋዮች ለኢህአዴግ እስካሁንም ድረስ እየተንከባለል እየሄደላለው ውስጣዊ ችግር ምክንያት ነው የሚል አቋምን ያለኝ። አሁንም ሄድን ለማዳከም ወይም በሌሎች ወገኖች አባባል ለማጥራት የተወሰዱት እርምጃዎች ምንድን ናቸው? ሄድን እንዲዳከም የተፈለገበት ዋነኛ ሰበብ ሁለት ሶስት ነገሮችን ማንሳት ይቻላል። ከብሔራዊ ድርጅትነት ወደ ህብረ ብሔራዊ ድርጅትነት መሸጋገር ይሻላል ወይንስ ወደ ብሔራዊ ድርጅትነት ወደኋላ መመለስ ይሻላል ነው ጥያቄው። ስለዚህ ግልጽ ነበረ እንደ ማንኛውም ኢህዴን ታጋይ ወደ ብአዴን ወደሚባለው የብሔር ድርጅትነት መመለስን ከማይቀበሉት ውስጥ አንዱ ነኝ ስለዚህ ህወሀት ወደ ህብረ ብሔራዊ ድርጅትነት መጥቶ በኢህዴን ኢህአዴግ ውስጥ ሰፊ ወደ ሆነ ኢትዮጵያዊ አደረጃጀት ወዳለው ሰፊ ግንባር እንዲመጣ ነው የሚጠበቅ የነበረው እንጂ እንዳለ መቀጠሉም ተቀባይነት የለውም የሚል አቋም ነው ያለኝ በህወሀቶች ሲዴን ችግር አለበት፣ ወይንም በኢህዴን ላይ የፖለቲካ አመለካከት ላይ ችግር አለበት ብለው የሚያስቀሙ የራሳቸው አመለካከት ሊኖራቸው ይችላል። ነገር ግን ደሴ ላይ የተካሄደው ጢጣ ላይ የተካሄደው የታምራት በተወቀደበት ጊዜ የነበረው ኮንፈረንሶች ያሳዩት ምክንያቶች ከዛ በፊትም በኋላም እነዚያ ቁርሾዎች መልካም አልነበሩም። ኢህዴንን ለማዳከም የተሄደበት ምክንያቶች አንድ ሁለት ብለን ልንገልጻቸው የምችላቸው ሊኖሩ ይችላሉ፣ በሁለቱም በኩል ማለት ነው። ስለዚህ ያን ደግሞ ተቀብሎ አሁንም የሚቀጥሉ የሄዴን አመራሮች አሉ፣ ነባር አመራሮች አሉ፣ በጣም ትልቅ ሰዎች አሉ። እንዴት ነው ተቀበሉት? እንዴት ይገመግሙታል? ወደፊት ምና ይሆናል? ታሪክ ገልጸው ነገር ይኖራል። ትልቁ ነገር ግን በህወሓትም ይሆን በሄዴንም ኢህአዴግ የሚባለው ሰፊ ፕሮግራም አሁንም እንደ ቀጠለ መሆኑ ነው። ስለዚህ እነዚህ ነገሮች እንደ ብዙዎቹ የክፍለ ሰራዊት አመራሮች የነበሩ የረጅሜንት አመራሮች የነበሩ ታጋዮች እክል ሲገጥማቸው እኔም እዚያ ሰለባ ነበርኩኝ በዚህ መሀል ላይ ከዚህ በፊትም ከዚህ በኋላም የህዝባዊ ግንባር በኢትዮጵያ በመምጣት ቅስቀሳ ያካሄዱ በነበሩበት ጊዜውም እንደ ማንኛውም የኤርትራዊ ትውልድ ያለው ሰው ደግሞ ተጠይቄ የኤርትራን ሪፈረንደም ካስተባበሩ ካገዙት ውስጥ ነኝ በኤርትራ ህዝብ የነጻነት ጥያቄ ላይ አሁንም ቢሆን የማያወላውል አቋም ነው ያለኝ እንዴት አድርጎ ወደ ኢትዮጵያዊነት ማምጣት ይቻላል የሚለው እሱ ላይ ነው የሰራ ይገባዋል ባይ ነኝ እንጂ መሰረታዊ የታሪክ የቅኝ ግዛት ጥያቄ እነዚህ እነዚህ ነገሮች ወደ አለመለስ ብለን ስናይ የኤርትራ የነጻነት ጥያቄ ታሪክ የፈጠረው ሁኔታ ነው። የህዝቦች የአብሮ መኖር፣ የመዋለድ፣ የታሪክ የባህል አንድነት፣ የጂኦግራፊካል አንድነት እነዚህ ምንም ጥርጥር የለውም፣ አንድ ህዝብ የነበረ እንደመሆኑ በሄድን ውስጥ በታጋይነት በኢትዮጵያ ውስጥ የተሻለ ዲሞክራሲያዊ አሰራር ወይም ዲሞክራሲያዊ ኢትዮጵያን መሰረታለን በሚል የወጣትነት አፍላ ጊዜህን በትግል ውስጥ አሳልፋል። በፖለቲካ ስራም በትጥቅ ትግልም እንደዚሁ። ከዛ ባሻገር ለኤርትራም ነጻነት እውን መሆን እንደዚሁ የተቻለውን ያክል አስተዋጽኦ አበርክተሃል። በመጨረሻ የሄድን ታጋይነቱ አልሆነም ጻፉ ላይ እንደጠቀስከው ኢትዮጵያ እና ሀገር ኤርትራ አባት ሀገር እና ከእናት ሀገር ተባረ ወደ አባት ሀገር እንድትሄድ ግድ ተሰኝተሃል። ከኢትዮጵያ ወደ ኤርትራስ የመጓዙ ሂደት ምን ይመስላል? እንዴት ከኢትዮጵያ የቀድሞ የሄድን ታጋይ በኤርትራዊነት ተፈርጆ አስመራ ኑሮውን እንዲገፋ ግድ ተባለ? ይሄ ታሪካዊ አጋጣሚ እድል ሰጥቶኝ ልናገር በሚቻል ሁም እግዚአብሔር በጣም አመሰግናለሁ። ምክንያቱም የታገልኩለት ድርጅት ምንም እንኳን የመባረሩ ሂደት በተጀመረበት ጊዜ ላይ ታግጄ ነበር ከነበርኩበት የፖለቲካ ኃላፊነት ነገር ግን ያገለገልኩት ድርጅት አንድ አመት የሚሆን ሁለት ዓመት አብሮ የቆየው ድርጅት ሊያድነኝ አልቻለም። የአህያ ባል ከጅብ አያስጥልም እንዲሉ አይነት። የሚገርመው ነገር እኔ ሞልያ ባልታወቁ ሰዎች ታፍኜ ታስሬ ወደ ሀያ ስምንት ቀን ውስጥ ከሰው ተለይቼ በታሰርኩበት ጊዜ አሁን የበአዴ ሊቀመንበር አማራ ክልል ፕሬዚዳንት የሆነው ገዱ አንዳርጋቸው እዚያው ነበረ አይቶኛልም። ግን የቀድሞ ጓዱን ማ የሚያዳን የለም። ያለ ምንም ምክንያት ከትብት ሀገሩ ከእናት ሀገሩ ካገለገለበት ሀገር ተነቅሎ እንዲባረር ሲደረግ ማንም ለምን ብሎ የጠየቀ የለም። አንድ የፖሊስ አዛዥ የነበረ ምንድን ነው ያሉ በወቅቱ የማናቃታ እንዲ የለው አላዊነት ኮሚቴ የምትባል መንግስት ተፈጥራለች ነው ያለው ከትልቁ መንግስት ስር የነበረችው ትንሽ መንግስት ነች። የዘረኝነት ብል ልንገልጽ የምንችልን ተግባር የፈጸመች ታሪካዊ ስህተትን ተግባር የፈጸመች። ምናልባትም እንደዚህ አይነት አስተሳሰቦች ወደ ኋላ የተወግደው ኢህአዴግ እንደ ኢህአዴግ በወቅቱ የተፈጸመውን በኤርትራ ላይ የተፈጸመውን በስህተትነት አስቀምጦ መገምገሙ አንድ ትልቅ ነገር ነው። አላስፈላጊ እርምጃ ነበር፣ በጅምላ የተወሰደው በሚል የተቀመጠው። ነገር ግን ሁልጊዜ ሊሰመርበት የሚገባው ነገር የብዙ ሰዎችን ልብ ሰብሯል። የብዙ ሰዎችን ህይወት አበላሽተዋል። ብዙ እጅግ አሳዛኝ ታሪካዊ ቁስሎች አሻራ ተፈጥሯል። ልንማርበት ይገባል እንጂ አሁን ቂም ልንይዝበት አይገባም። ጥላቻም ቂምም የለኝም። ልንባረር በነበረበት አጋጣሚ ላይም መጽሐፊን አላቋረጥኩም ጀንበር ጽፍም ስለነበረም ለምሳሌ መርሳ የሚባል አካባቢ ላይ የተካሄደን ወጥ የሆነ የቆዳ ፋብሪካ ተከላ ወንዝ ዳር ሲካሄድ ከአካባቢ ጥበቃ ከተፈጥሮ ህዝብ ምን ያህል ህዝቦችን የኬሚካል ፍሳሽ ሊጎዳ ይችላል፣ ዙሪያ መለሱን ከፕላን ውጪ ከኢንዱስትሪ ሳይት እዛ ቦታ ላይ ያለመሆኑ እንደዚህ አይነት የመሳሰሉ ነገሮች በኢንቨስትመንት ስም የሚካሄዱ የነበሩ በሙስና ላይ የተመሰረቱ የመሬት ዘረፋዎች ላይ አስመልክቼ ጽፍ ነበረ። የህዴን ጋዜጣ ላይ ማህቶት የሚባል ላይ አብዮታዊ ዲሞክራሲ ላይ ና እነዚህ ነገሮች ኮራፕትድ የሆኑ የዞንና የክልል ኃላፊዎችን ጥርስ ውስጥ እንቀባ አድርጎኛልና፣ በሚገርም ሁኔታ ያን ጊዜ ታጋዩ የነበሩ ሰዎች ዲስ ወደ ስልጣን መምጣት በጀመሩ የብአዴን ሰዎች የተጠላንበት ጊዜ ነበር። ስለዚህ እንደዚህ አይነት ነገሮች ላይ ጥርስ ውስጥ ቀብቼ ነበር ብዬ አስባለሁ እና ልክ የኤርትራ ሁኔታ ሲፈጠር ምክንያት ተገኘና እንድንባረር ሆነ። ግን አንድ ነገር ተናገር ያለው በወቅቱ እንደወጣሁ አልቀርም፣ እመለሳለሁ። ምክንያቱም ኢትዮጵያ ትቼ ማልተዋት የእናት ሀገሬ ናትና እንዳልኩትም ደግሞ ወደ ኢትዮጵያ ተመልሼ እንደገና ከቤተሰቦች ጋር መቀላቀሌ አሁንም አለመራቄ ከኢትዮጵያም ሆነ ከኤርትራ ሕዝብ ደስ የሚያሰኝ ሁኔታ ነውና በእግዚአብሔር ስም አመሰግናለሁ። ይህን በዚህ አጋጣሚ ልገልጸው የሚቻለን ያው የኤርትራ ጉዞው እንደዚሁ ልዩ የሚያደርገው በወቅቱ እዛ በደረስክበት ወቅት ኢትዮጵያና በኤርትራ መንግስታት መካከል 1998ቱ ጦርነት የተካሄደበት ጊዜ ነበር። ወደ ሄድክም በቀጥታ ወደ ሌላ አይነት የግል ኑሮ ውስጥ ከመግባት ባሻገር ራሱን የቻለ አፍላ የፕሮፓጋንዳ ጦርነት ወደተጀመረበት የሚዲያ ስራ ውስጥ ነበር የገባኸው። ያም የሚመራ በኤርትራ ማስታወቂያ ሚኒስትር ስር ባለ የውጭ ብዙሃን መገናኛ ስርጭት ስር ነው የሚካሄደው አንዱም የአማርኛ ቋንቋ ዝግጅት ክፍል ወደዛ ውስጥስ እንዴት ልትገባ ቻልክ ከኢትዮጵያ በድንገት ወደ ኤርትራ ተባረን ሰዎች የገባን ሰዎች ኑሮን ሀ ብለን ነው ጭምር ነው ጨለማ ሁኔታ የነበረው ጥሩ ነገር ደግሞ ምንድን ነው በሀብት ተመስርተው ኑሯቸውን አድርገው የነበሩት የተጎዱበት ሁኔታ ነበረ ግን እውቀት የነበረው ሰው ወይም ችሎታ የነበረው ሰው በቀጥታ በየችሎታውና ና በየሙያው እንዲሰማራ እድሉ ተሰጥቶ ነበር በኤርትራ መንግስት። ስለዚህ እኔ ደግሞ በሙያ ልሰራ እድሉ ተሰጠኝ። ኢትዮጵያም እያለሁኝም የጋዜጠኝነትን ሙያ ጀምር ያለሁኝ ከፊል ትምህርቶች በጋዜጠኝነት ሞስች ያለው አማርኛ ፕሮግራም ደግሞ ወዲያው ተከፈተ። 14 ዓመት ተኩል ወደቆየሁበት ኤርትራ ማስታወቂያ ሚኒስቴር ተቀላቀልኩ። የማስታወቂያ ሚኒስቴሩ የዛን ወቅት በተለይ በውጭ ስርጭቱ ምን ይመስል ነበር? አወቃቀሩስ ምን ይመስላል? የተመሰረተበትስ ዋነኛ ዓላማ ምንድን ነው? በኤርትራ ማስታወቂያ ምሴሩ በሬዲዮ አገልግሎት ክፍል፣ ቴሌቪዥን ና ጋዜጣ ነው። በዛ ውስጥ በሬዲዮ አገልግሎት ክፍል አማርኛ ፕሮግራም የሚባል ቀደም ብሎም ነበረ። የበረሃ ትግል ላይ ያሉ የኤርትራን የነጻነት ጥያቄ ና ኢትዮጵያዊ የፖለቲካ ሁኔታዎችን የሚያሰራጭ ፕሮግራም ነበራቸው። ተቋርጦ ነበር። ከነጻነት በኋላ ያን ወዲያው ነው እንዲጀመር የተደረገው። የባድመን የኤርትራን መንግስት አቋሞች፣ የጦርነት ሁኔታዎች እንዲዘግብ እንዲሰራ ወዲያው የተከፈተ ክፍል ነው። መጀመሪያ የነበረው የሬዲዮ ጣቢያ ብቻ ነው። አደረጃጀቱም በድምፅ ሀፋሽ በሚባለው ስር ነው የነበረው። ወዲያውኑ ከአንድ ወር ከሁለት ወር በኋላ የኦሮሚያ ፕሮግራም እንዲከፈት ተደረገ። ስለዚህ ሁለት ክፍል ሆነ፣ ኦሮሚያና አማርኛ ፕሮግራም። አባላቶቹም አማርኛ ፕሮግራም ላይ አብዛኛዎቹ በትክትክሉ ጊዜ በአማርኛው ሬዲዮ ጣቢያ ላይ ሰሩ የነበሩ እንደነ አብነት ኢሳያስ፣ ሙኩሪያ ወልዱ፣ ግርማ በርሄ የመሳሰሉ ነባር ታጋዎች ነበሩ። እኛ ተቀላቀልን። ሌሎችም ነካሳ፣ የተሰዋ ገርግሽ የሚባሉ አባላቶችም እኔ ሌላ በኢትዮጵያ ዜና አገልግሎት ከ ሀያ አምስት አመት በላይ ያገለገለች ዋ ገብረ እግዚአብሔር የምትባል ነባር ጋዜጠኛ እሷም የኛ አባል ሆነች። ስለዚህ አማርኛ ክፍሉ ከኦሮምኛው በተሻለ ሰፋ የኦሮምኛ ፕሮግራሙን ማሳደግ አስፈላጊ ነበረ እና የኦነግ አባላቶች ነበሩ መጀመሪያ። ስለዚህ ሌሎች ደግሞ እና አንድ የድሬዳዋ ልጅ ኤርትራ የነበረው ኦሮምኛ ቋንቋ ተነጋሪ ቴድሮስ መጹን የሚባል ሌሎች ሴቶች ጋዜጠኞች ይፈለጉ ነበር። ሴቶች ጋዜጠኞች ለኦሮኛ ፕሮግራም በመፈለጉ ሂደት ላይ ራሱን የቻለ ፖለቲካ ነበረው። ምክንያቱም ከተለያዩ አካባቢ ልጆች ይመጡ ነበርና እኔ በጣም ቅርብ ስለነበርኩኝ ነገሮችን ለማወቅ አጋጣሚ ለኦሮምኛ ፕሮግራም የሚፈለግ የነበረው ከወለጋ አካባቢ የተወለደ ልጅ ብቻ ነበር። ለምን እነሱ እውነት ለመናገር አንዳንዴ እንደዚሁ አልፎ አልፎ የሚጥሉት ሀሳብ የወለጋው አካባቢ ኦሮምኛ ብቻ ነው፣ ንጹህ ነው ብሎ የሚያስቡ ወገኖች አብዛኛው የወለጋ ልጆች ናቸው። የኦሮምኛ ፕሮግራም የነበሩት ሁሉም እያንዳንዳቸው ወለጋ ልጻቸው ይችላሉ እና በጋዜጠኝነት የተማሩ ልጆች የሌላ አካባቢ ተወላጆች ሲመጡ አይቀበሏቸውም። ስለዚህ ሁለት ወዛው ወለጋ ነቀምት ተወልዶ ያደጉ ኤርትራውያን ልጆች እነሱ የኦሮምኛ ፕሮግራሙን ተቀላቀሉ። አባና ሀና ተክሌ የምትባል ሀና ተክሌ አባቷ የወለጋ ክፍል ሀገር የትምህርት ቢሮ ስራ አስኪያጅ የነበሩ ናቸው። እነዚህን ይዞ የኦሮምኛ ክፍሉ ቀጠለ። ብዙ አልቆየም። የድሬዳዋ ልጅ ያልኩ ኦሮምኛ ቋንቋ ትናገር የኤርትራዊ ከዛ ክፍሉ እንዲወጣ ተደረገ። አልተፈለገም። ይህንኑ ነበር የሚገልጽልኝም ለእኔም የፕሮግራሙ ይዘትስ ምን ይመስል ነበር? በተለይም የቱ የጦርነት ጊዜ ስለነበር፣ በጦርነት ወቅት ሚዲያ ወደ ብሔረተኝነት የሚቀየርበት እንቅስቃሴ ማራመጃ የሚሆንበት እና ከሌላ አዘቦታዊ ቀን የዜናና ወቅታዊ ጉዳዮች ይልቅ ትኩረቱ ሁሉ ወደ ፕሮፓጋንዳነት የሚዘጋገርበት ነው። የዛን ጊዜ ይዘቱ ምን ይመስል ነበር? ወደ ኢትዮጵያ የሚሰራጨው የእናንተ የአማርኛ ክፍል ዝግጅት ሁለት መልክ ነው የነበረው። አንደኛው በጦርነቱ ሂደት ላይ የነበሩ ዜናዎች፣ ወታደራዊ ዜናዎች የሚባሉ መዘገብ ነው። እንዳለመታደል ነው የማስታወቂያ ሚኒስቴር ጋዜጠኞች ግንባር ላይ አሉ፣ እነሱ ዜናዎች ሊልኩ ይችላሉ፣ ግን የወታደራዊ ዜና ከፕሬዚዳንቱ ቢሮ ነበር የሚመጣው እና አሁን ከተወሰነ ጊዜ በኋላ ይሄ በህዝባዊ ግንባሮ ውስጥ ተፈጠረው መከፋፈል ከተከሰተ በኋላ የተረዳነው ነገር ምንድን ነው በግንባር የሚካሄደው የነበረው ዜናዎች በሙሉ በኢሳያስ አፈወርቂ ቁጥጥር ስር ነበሩ እና ማንም ስለ ወታደራዊ ዜና በግልጽ እንዲናገር አይፈቀድለትም ነበር። የወታደራዊ አዛዦች፣ መከላከያ ኃላፊዎች፣ እነዚህ በሙሉ እና የኢሳያስ ቢሮ ዜናውን እንደፈለጉ እንዲገለጽ ይደረግ ነበረ። ለምሳሌ የኢትዮጵያ ጦር ባረንቱን ገፍቶ በመጣ ጊዜ መጽሐፌ ላይም ገልጨዋለሁኝ። ያ ዜና ግልጽ ነበረ። የኢትዮጵያ መከላከያ ሰራዊት ተገፍተን ወጥተናል ነው። ይሄን ዜና የምታነበው ወይ? ኒቀረስ ጌር ይሄን ዜና አላነበው ማለች። ምክንያቱም ተገፍተን ወጥተናል እንደ መሸነፍ ይቆጠራል ይህ ሀቅ ነው። ይህን ተቀበይ፣ ይህን ማንበብ አለብሽ። አላነብም ብላ ልትወጣ ስትል በወቅቱ ሚኒስትር የነበሩት አቶ በራኪ መጥተው እዛው ስቱዲዮ ባለችበት እኛም እዛው ነበር። ያን የነበረው ላይቭ በቀጥታ ነበር ሁሉም ስርጭት የሚካሄደው። ስለዚህ እውነታውን እንድታነበው ተደረገ እና ያን ጊዜ ውዝግብ ተፈጠረ በእውነታውን ለህዝብ በመግለጽና ባለመግለጽ ጉዳይ ላይ ስለዚህ ያ ዜና የተዘጋጀው በአቶ ባራኪ ነበረ ወታደራዊ ሽንፈቶችን የመሸፋፈን ሁኔታ ነበረ እንደዚህ አይነት አጣብቂኝ ውስጥ ሆነ የምንሰራቸው ነገሮች ነበሩ ለምን ኢሳያስ ሁልጊዜ ወታደራዊ እንቅስቃሴውን እንደ አሸናፊነት ገለጽ የሚሰሩ ፕሮፓጋንዳዎች ላይ ያተኩሩ ነበረ። ምክንያቱ ደግሞ ያው ጦርነቱን የጀመሩት ሳያ ስለነበሩ ነው እና በኋላ ከህዝባዊ ግንባር የወጣው ክፍል ደግሞ ጦርነቱን ያልተቀበለ ከኢትዮጵያ ጋር በሰላም ቁጭ ብሎ መፍታት ይቻላል ብሎ የሚያምን በነ ኃይለ ዋልል ሳያውል ድሩ በነ በራኪ ብረስላሴ፣ እነ ጴጥሮ ሰለሞን፣ እነ ጀነራል አቁባ አብረሃ ፊታውራሪ የሚባሉ ጀኔራሎች በጣም እውቅ ሰዎች እነዚህ ቆም ብለን ልናስብ የሚገባ ከህዝብ ጋር ልንመክር በህግ ልንሰራ ይገባል የሚሉ ሰዎች ነው የነበሩ። እነዚህ በሙሉ ታሰሩበት የተወገዱበት ሁኔታ ነው የነበረው እና ክፍላችን አንዱ ይህን እንደዚህ አይነት መልክ ነበረው። አጣብቅኝ ውስጥ ሆነ የኤርትራን ፖለቲካ ማስተናገድ ዘን ያህል ውዝግብ ያለበት ብዙ ጊዜም ሕሊናን የሚፈትኑ ሁኔታዎች በነበሩበት ወቅት በተለይም እንዳንተ ላሉ ኢትዮጵያን እናት ሀገር ኤርትራን አባት ሀገር አድርገው ያሉ ዜጎች ከሁሉም በላይ ሕሊናን ፈታኝ ነው። ይህ በእንዲህ እንዳለም የዚህ አይነት ጫናዎችና ውዝግቦች ቢኖሩም ለሙያም ታማኝ ለመሆን ደግሞ የሚሞክሩ ሚዛናዊ አድርገው የመንግስትንም መስመር ሳይስቱ ደግሞ ጥረት የሚያደርጉም ነበሩ። በመጽሐፉ ላይ የገለጽካት እና በጣም ከብሬታ ቸርካት የጋዜጠኛና የእናንተ ኃላፊ የነበረችው አብነት ኢሳያስ ለሙያው ለማድር ትሞክራለች። የመንግስትን መስመር እንደዚሁ በመከተል እዚህ አይነቱ ሁኔታንስ በአብነት ውስጥ እንዲያድር እና ለእናንተ መልካም አርያ እንድትሆን ያደረጋት ምን ነበር? ፈተናዎች አልነበሩበትም? ይህን እንዴት ልትወጣው ስለአብነት ተናግሬ አይበቃኝ። ምክንያቱም በጣም ጥሩ አድርጋ ቀርጻ እናለች። አንዱ ጠቃሚው ነገር ኢትዮጵያ ውስጥ ተወልዳ ማደጓ አስተሳሰቧ፣ ስሜቷ ነጻ የሆነ አስተሳሰብ እንዲኖራት የሆነችበት ይመስለኛል። እኛም በእንደዚ አይነት ሁኔታ ስላደግ፣ ሁለተኛው የኤርትራ ፖለቲካ ውስጥ በኤርትራ ወገን ሆነን ብንሰራ በዛኛው ሳይድ ያለው ደግሞ ወገናችን መሆኑ ሁልጊዜ ከማሰብ ወደኋላ አንልም እና ቁስል ነው፣ በእውነት ለመናገር ቁስል ነው ምክንያቱም። አንዳንዴ ማትቀበላቸው ነገሮች ሲሰሩ እንደ ጋዜጠኝነት የሚፈታተነ ነገር አለ እና አብነት ሁልጊዜ መሀል ላይ ሆና ለመስራት ትሞክራለች። በጦርነቱ ሁኔታ፣ የባድመ ሁኔታ ተወረርን የማለቱ ሁኔታ እስከተወሰነ ጊዜ ኢትዮጵያ ወራናለች የሚል አቋም ነው ተወስዶ የነበረው። ሁላችንም ያን አቋም አምነንበት እንሰራ ስለነበር በእልህ የምንሰራበት ሁኔታ ነበር። ነገር ግን ወደ ህዝቦች ጥያቄ ላይ ስትመጣ፣ ውጊያ ላይ በሚካሄድ ሁኔታዎች ላይ ስለ ምርኮኞች አያያዝ ስለ ቁስለኞች አያያዝ፣ ስለ ኢትዮጵያን ንብረቶች አያያዝ እንደዚህ እንደዚህ ነገሮች ላይ ሁልጊዜ ጊዜኛ እኛ መሀል ላይ ለመሆን ጥረት የምናደርግበት ሁኔታ ነበር። ለምሳሌ አብነት የምትለው ምርኮኞች ከተያዙ በኋላ በስነ ስርዓት የምርኮኞች አያያዝና ቀይ መስቀል እንዲያውቃቸው ለምድረ ማይደረገው የሚል ሁኔታዎች ያነሳችባቸው አጋጣሚዎች እንደነበሩ አስታውሳለሁ። እንደዚህ አይነት ስሜቶች ላይ እንድንደርስ እንድንደርስ የሚያደርገን ወይም እንድደርስ ያደረጋት እሱ ነው። ሙያዊ ወገንተኝነት ወይም ሙያዊ ገለልተኝነት ላይ ተመስርተህ እንድትሰራ ማድረግ ነው። አጣብቂኙ ያ ነው። አንደኛው የኤርትራ መንግስት ጋዜጠኛ ነህ። የኤርትራ መንግስት ጋዜጠኛ ሆነህ ለመንግስት ትሰራለህ። በሁለተኛ በኩል ደግሞ በዛኛው ወገን በኩል ያለው ደግሞ ጠላት ነው ተብለህ በጠላትነት ብቻ በጥላቻ እንድታየው የሚደረግ የውስጥ ውስጥ እንቅስቃሴዎች አሉ። ያን ማንቀበለው? ከኢትዮጵያ ጋር ትስስር ያለን ሰዎች፣ እንደኔ አይነቱ ከኢትዮጵያ የተወለድን ሰዎች ሊሆን እንችላለን ወይም ደግሞ ኢትዮጵያ ውስጥ ተወልደው በጥሩ ሁኔታ ተቀርጾ ያደጉ ትልልቅ ሰዎች እንደና አብነት አይነቶች ሊሆኑ ይችላሉ። ስለዚህ ያ ነገር እጅግ በጣም ጠቅሙናል። እስከ መጨረሻው ድረስ ከጥላቻ ነጻ የሆነ ለሁለቱም ሕዝቦች ላይ መልካም ነገር ላይ የተመሰረተ እንዲሰራ ለማድረግ። በሌላ በኩል የዜና አገልግሎቶች የማያውቋቸው ዜናዎች በቀጥታ መተው እንዲሰራጩ ሲደረግ ምንጭ ይጠቀስ ብላ የምታነሳቸው ነገሮች ነበሩ። መጽሐፉ ላይም እንደገለጽኩትም ኢሳያስ ሊቢያ በተደጋጋሚ ሄዱ ነበር። ሊቢያ ሄድ በነበረበት ጊዜ የጦር መሳሪያ ልመና ነው የታወቀ ነው ነገር ግን እነዚያው ጉዞዎች በማስታወቂያ ሚኒስቴር ጋዜጠኞች ስለማይታጅብ የነበረ ዜናዎችን ከሌላ ከውጭ ሀገር የዜና ማዕከሎች የምንሰማበት አጋጣሚ ነበር አንድ ወቅት ላይ የተረኛ ሆኜ ፕሬዚዳንት ኢሳያስ አፈወርቂ ከሊቢያው መሪ መሀመድ ጋዳፊ ጋር ተገናኙ ሲል ቢቢሲ የዘገበውን ዜና በቀጥታ እንድንሰራት ተሰጠኝ እኔ ደግሞ እንዴት ነው ስለኛ ፕሬዚዳንት የውጭ ሀገር የሚነግረን እና አልተዋጠልኝም እና ደወልኩኝ እና እንደዚህ እንደዚህ አይነት ዜና መጥቷል፣ አብነትም እንዴት ላድርገው ስላት፣ አንድ ምን ልታደርግ አሰብክ አለችኝ። ቢቢሲ የሚለውን ብቻ አውጥቼ ልሰራው ነው ያሰብኩት አልኳት። አውጣው፣ ቢቢሲ የሚለውን አውጣው እና ስለኛ ፕሬዚዳንት እንዴት ቢቢሲ ነገረን ብለን ስራል? ይሄ በጣም አሳፋሪ ነዋል። ይሄ ምንድን ነው ያመላክተኝ? እኔ ኢሳያስ ከኤርትራ ፖለቲካ ውጪ ወጥተው የራሳቸውን ፖለቲካ የሚሰሩበት ድብቅ አጀንዳ ነው የሚያመላክተው ለዛም ነው ከኤርትራ ማስታወቂያ ሚኒስቴር ከነበሩት ከአቶ በራኪ ወልደ ስላሴ ጋር የነበራቸው ግጭ አንዱ ግጭት ያ ነው። ሙያዊ በሆነ መንገድ ማስታወቂያ ሚኒስቴር የኤርትራን መንግስት ጉዳዮችን በተመለከተ እሱ ነው ሊሰራ የሚገባው ጋዜጠኞችን ልኮ ሪፖርተሮችን ልኮ ከምንጩ መድረግ የሚገባው የሚል ሲሆን አሁንም ግን ከዛ በኋላ እነዚህ አስራ አምስት ሰዎች ከታሰሩ በኋላ የቀጠለ ሁኔታ ከውጭ ግንኙነቶች ጋር ሲደረግ ኢሳያስ ለብቻቸው በእነ የማነ ገብረመስቀል ወይም በእነ ትስፋለት ወይም በእነ ዮናስ እንደዚህ እንደዚህ ተደርጓል ተብሎ ብቻ ጋዜጠኛው ማያውቀው ወይም አባላቱ ማያውቀው፣ ሚኒስትሩ ማያውቀው ዜና እንዲሰራጭ ይደረጋል። የኢሳያስን አጀንዳ ብቻ ማለት ነው። ሌላው እዚህ በመጽሐፍ ውስጥ ሰፊ ቦታም ከያዙት ውስጥ አንዱ ኤርትራ የሚገኙ ኢትዮጵያ ተቃዋሚ ቡድኖች ናቸው። በወቅቱ ጎልቶ ከሚጠሩት ውስጥም ነባር አንጋፋ የሆነው ድርጅት እንደዚሁ የኦሮሞ ነጻነት ግንባር ሌለው አዳዲስ ሰዎች በወቅቱ የነበሩት ተለያዩ ግን በአንድ ስም የሚጠሩ ኢትዮጵያ ሕዝብ አርበኞች ግንባር፣ ሌላው ደግሞ እንደዚሁ የተለየ ማወዛጋቢ የሆነው አሁን በቅርብ ጊዜ ውስጥ የትግራይ ህዝብ ዴሞክራሲያዊ እንቅስቃሴ ደምህት ወይም ትህዴን ነው። እነኚህ የፖለቲካ ድርጅቶች ኤርትራ ውስጥ በነበሩበት ወቅት በእርግጥም የነበራቸው የትግል እንቅስቃሴ፣ ከመንግስት ጋር ያላቸው ግንኙነት እና ነጻነት ወይም ሚናቸው ምን ይመስል ነበር? እያንዳንዳቸውን በተለይ ዋነኛዎቹን ለመንቀስ የኦሮሞ ነጻነት ግንባር እንቅስቃሴ ምን ይመስል ነበር፣ በወቅቱ እዛ የአይን ምስክር በነበርክበት ወቅት በተቃዋሚዎች ና በኤርትራ መንግስት መካከል ያለው ግንኙነት በአጭር ለመግለጽ የአዛዥና ታዛዥ ግንኙነት ነው። ለዛም ነው የአዛዥና ታዛዥ ግንኙነት ስለሆነም ነው የጌታና የሎሌ አይነት ግንኙነት ስለሆነም ነው አስራ አምስት አመት ሙሉ የማውቃቸው ድርጅቶች በተመሳሳይ ችግሮች ውስጥ የሚንከባለሉት እና ቁጭ ብሎ መክሮ የድርጅትን ነጻነትን አረጋግጦ ፖለቲካ ድርጅትን ለመፍጠር ይህን ያህል ጊዜ አይፈጅም። ቀላል ግንዛቤ ነው ይሄ። የኦሮሞ ነጻነት ግንባር ከ1999 መጀመሪያውን ጉባኤ የመሎቴ ዋ ፈርሳት ያልኩት ላይ በጣም አንጋፋ የፖለቲካ ኦሮሞ ሕዝብ መሪዎች የመጡበት ጉባኤ ትልቅ ጉባኤ ነው የነበረው እና እዛ ጉባኤ ላይ ልዩነቶቻቸውን ፈተው አንድ የኦሮሞን ሕዝብ ሊወክል የሚችል ድርጅት መፍጠር ያለመቻላቸው ምክንያቱ ከበስተ ጀርባ ሆነው እነ ኮርኔል ጣመ በተናጠል እያንዳንዳቸውን ያገኟቸውን በሻይ ሰዓት ላይ የምግብ ሰዓት ላይ ኮርኔል ጣመ ያላቸው ሚና ምን ነበር? ዘ ኮርኔል ጣመ ወይንም መቀለ በሚባል ይታወቃል። ኮርኔል ጣመ የመቀለ በጣም ቁልፍ ሰው ነው። የኢሳያስ ቀኝ እጅ ነው። ዚምባብዌ ሄዶም ኮርኔል መንግስቱ ኃይለማርያምን ለመግደል ሙከራ አድርጎ ያልተሳካለት ኮርኔል ነው። ከዛ በኋላም በቀጥታ በኢሳያስ እየታዘዘ የተለያዩ ተልእኮችን የሚፈጽም ነው። የኦሮሞና የሶማሌ ጉዳዮችን በበላይነት የሚመራ ከየማነ ገብረአብ ጋር ጎን ለጎኑ ነው የሚሰሩ። ወታደራዊ ስለላ አባል ነው። መግለጽ የምፈልገው በማዶ ሆኜ የማላቀውን ታሪክ እየተናገርኩ አይደለውም። ምክንያቱም ከኮሎኔል ጣዕም ጋር እኔም የምሰራ ስለነበረ ነው። ኢንጂነር ቅጣው እጅጉ በመጡ ጊዜ በድብቅ ሆቴላቸው ሄደን ያገኘናቸው ከኮሎኔል ጣዕመ ጋር ሆነን ነው። የኦሮሞ ጉባኤ ሲካሄድ ሲምቦል ላይ በተካሄደው የኦሮሞ ሶስተኛው የኦነግ ጉባኤ ላይም ኮሎኔል ጣዕመ ነው የሚመራ የነበረው እንደዚህ ደረግ እንደዚህ ደረግ የሚል የነበረው በዝርዝር በቀጣይ መጽሐፎች ላይ የምገልጻቸው ነገሮች ናቸው። እና እነዚህ ኦሮሞ የኦነግ እንቅስቃሴዎች ከመለቴው ጉባኤ በኋላም ልዩነቶቻቸውን ሳይፈቱ ስም ብቻ ይዘወጡ እልፎ የሚባለውን ዩናይትድ ሊብሬሽን ፍሮንት ኦሮሚያ የሚል ስም ብቻ ይዘወጡ ያን ስም ይዘን ለተወሰነ ጊዜ የተለያዩ ዜናዎች ሰርን። ግን በወቅቱ አቶ ገላሳ ዲልባ ከኦነግ አመራርነት ተወግደው እንዲሁ አስመራ ቁጭ ብሎ የነበሩበት ጊዜ ነው። ከዛ በኋላ ለኦልፎ የአምስቱ የስድስቱ የኦሮሞ ግንባሮች ሊቀመንበር እንዲሆኑ ተደረገ። ዋና ጸሐፊ ግን ምንም አይሰሩም ነበር። ስለ ኦልፎ ዜናዎች አንድ ጊዜም የሚመጣልን ከአቶ ዳውድ ቢሮ ነበረ እና ሁልጊዜ እኔም ጠይቀው ነገር ነበር ከሌሎች አባላቶች ምናልባት ትንሽ ለየት ያለ ትኩረት እና በጥልቀት ነገሮችን ላይ ያደርግ አንዳንድ ነገሮች። ያ ደግሞ ምንድን ነው ለኢትዮጵያ ፖለቲካ ቅርብ ስለነበርኩ ነው እና ሌሎች የስራ ባልደረቦች ስቱዲዮ ላይ ካነበብን በኋላ ብዙም ልክ እድል አይኖራቸው ይችል ይሆናል። እኔ ግን ከዛ ባሻገር ይሄ የሚሆነው ለምንድነው ወደዚህ ጋ እንደዚህ የተደረገ ነው። ምክንያቱም በኢትዮጵያን ወገኖች ላይ የሚሰራው ነገር በሙሉ ብዙ ነገር ያመኝ ነበር። ስለሚያመኝም ነው አሁንም የምናገረውም ወደፊትም የምናገረውም እግዚአብሔር እስከፈቀደልኝ እና የኦነግ ስራ ያ ነው። አቶ ገላሳ ዲልቦ ከዛ በኋላም አስመራ ቁጭ ብለው ብዙ ችግሮች አጋጥሟቸዋል። ይሄ ሁሉ ሲካሄድ በቀጥታ ከአቶ ዳውድ ኢብሳ ብቻ መግለጫዎች፣ ዜናዎች ይመጡልን በነበረ ጊዜ ይህ ሁኔታ የኦሮሞ ድርጅቶች ህብረት የሚባለው ነገር እንደከሸፈ አረጋገጥን። ከዛ በኋላም ራሱ ቆይቶም ያጋጠመው ነገር ኦነግ ላይም ያው ነው። ጀኔራል ከማል ገልቹ እና ዮናታን ዲቢሳ ከመጡ በኋላ እንደገና ኦነግ ለሁለት የተከፈለበትም ጀኔራል ከማል ገልቹም ሰራዊት ይዞ ከመጣ በኋላም ሰራዊቱን ተነጥቆ ለብቻው አስመራ ከተማ ሶስት አራት አመት ያለ ስራ የተቀመጠበትና ውጭ ያሉ የኦሮሞ ወገኖች ያው ድጋፋቸውን ይቀጥላሉ፣ እስካሁንም ይቀጥላሉ። ነጻነታቸውን የጠየቁ የተለያዩ የኦሮሞ አባላቶች ተጽዕኖ ይደረግባቸዋል፣ ቪዛ እንዳይሰጣቸው ይከለከላሉ። እንደነ ደጋጋ አይነት ታጋዮች፣ ነባር ታጋዮች እንደ ዮናታን ዲቢሳ በጣም ብዙ ተሰቃይተዋል። ጋዜጠኞች፣ እንደነ ደመቀ ነጋሳ አይነቶች ጋዜጠኞች የነበሩ እንደነ መሀመድ ለምለም በጣም ታሽተዋል። እነዚህ ሰዎች ደጅ ጠንተዋል። ሰው በመሆናቸው ብቻ እንደ ኢትዮጵያዊነታቸው፣ እንደ ኦሮሞ ተወላጅነታቸው የፖለቲካ ጥገኝነት የጠይቁበት ሀገር ሙሉ ነጻነት ሊሰጣቸው ሲገባ ነጻነታቸውን ተላልፎ ለአቶ ዳውድ ነው የተሰጠውና አቶ ዳውድ በእያንዳንዳቸው ግለሰቦች ነጻነት ላይ እንዲወስኑ በሻእቢያ ቦራኪ አግኝተው እነዚህ ሰዎች በጣም ብዙ ተሰቃይተዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።